ቅዳሜ ዕለት በአፍጋኒስታኗ ካቡል ሳንድራ ፒተርስማን እና ብሪግታ ሹልከ ጊል ከጀርመን የተባረሩ ስደተኞችን ታሪክ በማንበብና ማዳመጥ ስራ ተጠምደዋል። የዶይቸ ቨለዎቹ ጋዜጠኞች በካቡል የተፈጸመውን አሰቃቂ ጥቃት መረጃ ኦፕሬሽን ሜርሲ የተባለው የግብረሰናይ ድርጅት ሲያቀብላቸው ከጀርመን ወደ አፍጋኒስታን ከተጠረዙ ተመላሾች ጋር በአንድነት ተቀምጠው ነበር። ጋዜጠኞቹ በወቅቱ ስጋት ገብቶን ፍርሃትም ተጭኖን ነበር፣ ይላሉ ከጥቃቱ ሁለት ቀናት በኋላ በጻፉት አተታ። በሁከቱ የተደናገጡት ጋዜጠኞች በቅድሚያ ያደረጉት የበለጠ መረጃ ፍለጋ በካቡል ወደሚያውቋቸው ሰዎች መደዋወል ነበር። በማኅበራዊ መገናኛ ዘዴዎች የአፍጋኒስታን ጋዜጠኞች የዘገቡትን ማሰሳቸውም አልቀረም። በዕለተ ቅዳሜ በካቡል ከተማ የተፈጸመው ጥቃት ያነጣጠረው በውጭ አገር ዜጎች ላይ ነው። በምዕራባዊ ካቡል በሚገኘው የእንግዳ ማረፊያ ላይ ድንገተኛ ጥቃት የፈጸሙት ታጣቂዎች አንዲት ጀርመናዊት ወይዘሮና የአፍጋኒስታን የጸጥታ ጥበቃ አባል ሲገድሉ፣ ሌላ ፊንላንዳዊት እንስት አግተው ወስደዋል። የእንግዳ ማረፊያው በማዕከላዊ እስያና መካከለኛው ምስራቅ አገሮች ስደተኞች የአካል ጉዳተኛ እንስቶችና ሕፃናት ለመርዳት የሚሰራው ኦፕሬሽን ሜርስ የተባለው የስዊድን የግብረሰናይ ድርጅት ንብረት ነበር። የ የአፍጋኒስታን አገር ውስጥ ጉዳይ ሚኒስቴር ምክትል ቃል አቀባይ ናጂብ ዳኒሽ የካቡል የጸጥታ ኃይሎች በአጋቾች እጅ የወደቁትን ፊንላንዳዊት እንስት ፍለጋ መጀመራቸውን አስታውቀዋል። እንዳለመታደል ሆኖ ቅዳሜ ዕለት ምሽት በቀበሌ ሰባት በተፈጸመው ጥቃት አንዲት ጀርመናዊትና የአፍጋኒስታን የጸጥታ ጥበቃ አባል ሲገደሉ የፊንላንዳዊቷ እንስት ጣፈንታ አይታወቅም። መላው የካቡል የጸጥታ ጥበቃ ቡድን ፊንላንዳዊቷን ለመታደግ አሰሳ ጀምረዋል። کردین تا ای که ما این خانمه نجات بدیم ጀርመናዊቷ እንስት ከ10 ዓመት በላይ በአፍጋኒስታን የኖሩ ሲሆን ኦፕሬሽን ሜርሲ ለተባለው የግብረሰናይ ድርጅት መስራት የጀመሩት በጎርጎሮሳዊው 2011 ዓ ም ነበር። ጀርመናዊቷ የተገደሉበት ፊንላንዳዊቷ የታገቱበት የካቡል ጥቃት የሽብር ድርጊት ይሁን ሌላ እስካሁን በግልጽ የሚታወቅ ነገር የለም። እስካሁን ኃላፊነት የወሰደ ወገንም አልተገኘም። ቃል አቀባዩ ናጂብ ዳኒሽ ግን ጉዳዩ እየተመረመረ ነው ብለዋል። ፊንላንድ ስለ እገታው አሁንም ከአሉባልታ የዘለለ መረጃ እንደሌላ ታስታውቃለች። የፊንላንድ ውጭ ጉዳይ ሚኒስቴር የቆንስላ አገልግሎቶች ኃላፊ ፓሲ ቱሚነን የታገቱትን እንስት ለማስለቀቅ ጥረት እያደረግን ነው ብለዋል። ከታገቱት ሰው ቀጣሪ ድርጅት ድርጅትና የቅርብ ባልንጀሮች ጋር ግንኙነት ጀምረናል። በመገናኛ ብዙሀን በርካታ ግምቶች ቢኖሩም የፊንላንድ መንግስት ለደህንነትና የምርመራ ምክንያቶች ሲባል ስለተፈጠረው ነገርና ስለታገቱት ሰው መረጃ መስጠት አይችልም። እጅግ ስጋት ገብቶናል። በመሆኑም በዚህ ወቅት ዋነኛ ዓላማችን የታገቱትን ግለሰብ ማስለቀቅ ነው። የደህንነት ተንታኞች ድርጊቱን የፈጸመው የካቡል የተደራጀ የወንጀል ቡድን ወይም ማፍያ ሊሆን ይችላል ባይ ናቸው። የጀርመን ዜና አገልግሎት እንደዘገበው ከዚህ ቀደምም ህንዳዊ፣ አሜሪካዊና አውስትሬሊያዊን ጨምሮ በርካታ የውጭ ሀገር ዜጎችና የአገሬው ነጋዴዎች የአፍጋኒስታን ከፍተኛ ፖለቲከኞች ድጋፍ እንዳለው የሚነገርለት ማፍያ ገፈት ቀማሽ ሆነው ያውቃሉ። እንዲህ አይነት ጥቃቶች በዚህ ዓመት በካቡል ሲፈጸሙም የመጀመሪያው አይደለም። ጋዜጠኞቹ ሳንድራ እና ብሪግታ እንደሚሉት በመቶዎች የሚቆጠሩ ሰዎች የተጎዱባቸው ሰባት ጥቃቶች በከተማዋ ተፈጽመዋል። ታሊባን አሊያም ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ቡድን ለሚፈጸሙት ጥቃቶች ኃላፊነት ሲወስዱ ተስተውሏል። ካቡል ሰላማዊና አስደሳች ነበረች የሚሉት እነ ሳንድራ በከተማዋ የደህንነት ዋስትና እንደሌለ ግን አይሸሽጉም። ዛሬ ሰላማዊ የሆነ ቦታ ነገ ይቀየራል ሲሉ ስጋታቸውን ይገልጣሉ። ጋዜጠኞቹ ደህንነታቸውን ለመጠበቅ በጥብቅ የጸጥታ መመሪያዎች ሎማደር ጀምረዋል። ስጋቱ ግን ለጋዜጠኞች ብቻ አይደለም። ሳንድራ እና ብሪክታ ያነጋገሯቸው የአገሬው ሰዎች የዩናይትድ ስቴትስ እና የሰሜን ቃል ኪዳን ጦር ወይም ኔቶ ወታደሮች ከታጣቂዎቹ ጋር ካልተዋጉ የሚፈይዱት ነገር የለም ባይ ናቸው።